Foreign Service Institute, Amharic Basic Course, Unit 55, Basic Sentences for Learning. Awotat, higga awotat. Yethiopia higga awotat and no. Mejmera higga mi mana መወሰን፣ ውሳኔ። የህግ መምሪያው ክፍል የወሰነው ህግ ወደ ህግ መወሰኛው ክፍል ይላክና እንዲነጋገሩበትና ውሳኔ እንዲሰጡ ይደረጋል። ማጽናት መሻር። የመጨረሻው ውሳኔ ለንጉሰ ነገስቱ በቀረበ ጊዜ ንጉሰ ነገስቱ ውሳኔውን ያጸናዋል ወይም ይሽረዋል። መስፍን መሳፍንት ንጉሰ ነገስቱ ከፍ ያለ ስልጣን ስላለው ማናቸውንም መኳንንትና መሳፍንት የሚመርጥ ራሱ ነው። የኢትዮጵያ ንጉሰ ነገስት ሚኒስትሮችንና ታላላቅ ባለስልጣኖችን ሁሉ ለመምረጥ ስልጣን አለው። ፎርፍሎንስ የኢትዮጵያ ህግ አወጣጥ እንዴት ነው? መጀመሪያ ህግ የሚመነጨው ከህግ መምሪያ ክፍል ነው። የሕግ መምሪያው ክፍል የወሰነው ሕግ ወደ ሕግ መወሰኛው ክፍል ይላክና እንዲነጋገሩበትና ውሳኔ እንዲሰጡ ይደረጋል። የመጨረሻው ውሳኔ ለንጉሠ ነገሥቱ በቀረበ ጊዜ ንጉሠ ነገሥቱ ውሳኔውን ያጸናዋል ወይም ይሽረዋል። ንጉሠ ነገሥቱ ከፍ ያለ ስልጣን ስላለው ማናቸውንም መኳንንትና መሳፍንት የሚመርጥ ራሱ ነው። የኢትዮጵያ ንጉሠ ነገሥት ሚኒስትሮችንና ታላላቅ ባለሥልጣኖችን ሁሉ ለመምረጥ ሥልጣን አለው። የኢትዮጵያ ሕግ አወጣጥ እንዴት ነው? መጀመሪያ ሕግ የሚመነጨው ከሕግ መምሪያ ክፍል ነው። የሕግ መምሪያው ክፍል የወሰነው ሕግ ወደ ሕግ መወሰኛው ክፍል ይላክና እንዲነጋገሩበትና ውሳኔ እንዲሰጡ ይደረጋል። የመጨረሻ ውሳኔ ለንጉሠ ነገሥቱ በቀረበ ጊዜ ንጉሠ ነገሥቱ ውሳኔውን ያጸናዋል ወይም ይሽረዋል። ንጉሠ ነገሥቱ ከፍ ያለ ሥልጣን ስላለው ማናቸውንም መኳንንትና መሳፍንት የሚመርጥ ራሱ ነው። የኢትዮጵያን ንጉሠ ነገሥት ሚኒስትሮችንና ታላላቅ ባለሥልጣኖችን ሁሉ ለመምረጥ ሥልጣን አለው።